በጉጉት የሚጠበቀው የዓለም የእግር ኳስ ዋንጫ ውድድር የፊታችን እሁድ በኳታር ይጀመራል። እሱን በተመለከተ በምሽቱ ጥንቅር ይኖረናል። ለምሽቱም አብይ የምናደርገው የምናነሳው ጉዳይ ይሄ ይሆናል። ሌሎች ጥንቅሮችም አሉን፣ እናስታውቃችሁ። መታተርን ብናይ ትንሽ መከራን ማየት አለብን። ፈልገ ነው ባይሆንም አንድን ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አምናለሁ። ፍሪደም የሚገኘው ብዬ ማስበው ሲቆጠብ ነውና የሰማችሁት የግራፊክስ ጥበብ ባለሙያ የሆነውን እንዲሁም ደግሞ በአለ የስነ ጥበብ ፈለገ ሰላም የስነ ጥበብ ትምህርት ቤት ውስጥ ሁለተኛ አመት ተማሪ የሆነውን ወጣት ባለሙያ ማራኪ ግርማ ነው። በምሽቱ እንግዳችን አድርገነዋል። ሌሎች ጥንቅሮችም አሉን። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የአርብ ምሽት ህዳር 9 2015 ዓ.ም የጋቢና ቬ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። የደንገረመው መርሃ ግብሩን እየመራው ኤልያስ ሀምስ አስማርያም በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች ዋና አዘጋጆችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ ተጋብዛለሁ። በምልክት ቋንቋ የሰለጠኑ አስተርጓሚዎች በበቂ ሁኔታ ባለመኖራቸው በባህር ዳር ከተማ የሚገኙ መስማት የተሳናቸው ዜጎች የማህበራዊ አገልግሎቶችን ለማግኘት መቸገራቸውን ገለጹ። በባህር ዳር ከተማ በማህበር ተደራጅተው የሚገኙ መስማት የተሳናቸው ዜጎች ወደ ፍትህ፣ ሕክምናና እንዲሁም ደግሞ የትምህርት ጉዳዮችን የመሳሰሉ ተቋማት ሲሄዱ አስተርጓሚ በማጣት መቸገራቸውን ገልጸዋል። መንግስት በመሰረታዊ አገልግሎት ሰጪ ተቋማት ላይም አስተርጓሚ ያስቀምጥልን ሲሉም ጠይቋል። አስቴር ምስጋናው በዚህ ዙሪያ ዘገባላት ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ ማህሌት ኃይሉ የአስራ ሁለተኛ ክፍል ተማሪ ናት። ማህሌት ከአንደኛ እስከ አራተኛ ክፍል በልዩ ፍላጎት ትምህርት መስጫ ማዕከል ተምራለች። ከአምስተኛ ክፍል በኋላ ግን ትምህርቷን መቀጠል መቸገሯን ትናገራለች። ወላጆቿ በቀጠሩላት አስተርጓሚዎች ትምህርቷን የቀጠለችው ማህሌት ፈተና የሆነባት ግን ወደ ህክምና ተቋማት ስትሄድ መሆኑን ትናገራለች። ፖሊስ ጣቢያን፣ ፍርድ ቤትም ሲሄድ አስተርጓሚ ባለመኖሩ ምክንያት ሐሳቤን ገልጬ ችግሬን ማስረዳት አልችልም እና አስተርጓሚ ባለመኖሩ ምክንያት በሱ ችግር ይገጥመኛል፣ እና ማለት መሰል ጓደኞቿ ጾታዊ ጥቃት ሲደርስባቸው በፍትህ ተቋማት አስተርጓሚ ባለመኖሩ በደላቸውን የሚረዳ እንደሌለ ትናገራለች። ሌሎች የመስማት ይሳናቸው ሕጻናት ሴት ልጆችን መስማት አይችሉም በማለት የተለያዩ ወንዶች ጥቃት ያደርሱባቸዋል ሚስጠራችን ይደበቁልናል በማለት መስማት ለተሳናቸው ህጻናት ሌላው ፈተና ደግሞ ትምህርት የማግኘት እድል ነው የሚሉት በባህር ዳር ከተማ የሚገኘው የአጼ ሰርፀ ድንግል አንደኛና ሁለተኛ መለስተኛ ትምህርት ቤት የልዩ ፍላጎትና ድጋፍ መስጫ ማዕከል አስተባባሪ ወይዘሮ ጤና ወርቁ ናቸው። አት ከአንደኛ ክፍል እስከ አራተኛ ክፍል መስማት የተሳናቸው ተማሪዎች በልዩ ፍላጎት ዩኒት ምንለዋል። እዛ ዩኒት ውስጥ ላይ በሰለጠነ መምህር ልዩ በሆነ ማቴሪያል ለነሱ በሚመች እንደ ፍላጎት እንደ ችሎታቸው አድርገን ከአንደኛ እስከ አራተኛ ክፍል ይማራል። ከዛ በኋላ ከአንደኛ እስከ አራተኛ መሰረታዊ የሆነ እውቀት ይዘው ከተማሩ በኋላ ከአምስት በኋላ አካቶ ትምህርት ወይም መደበኛው ትምህርት ክፍል ውስጥ ላይ ገብተው ተካተው ይማራሉ እዛ በምናካተትበት ጊዜ ግን እዛ ክፍል ውስጥ ያሉ የሚያስተምሩ መምህራን የምልክት ቋንቋ ናቸው።ይህ ይህ ምልክት ቋንቋ ስለማይችሉ ልጆች ጋር ልጆችን ወስዶ የማስቀመጥ ያክል እንጂ ድጋፍ እየተሰጣቸው መማር ማስተማር እንግዲህ በገለጻ በተግባር በንግግር የሚካሄድ ነገር ነው ስለዚህ ይህንን ነገር ልጆቹ አያገኙም በባህር ዳር ከተማ የሚገኘው የካቲት 23 አንደኛ ና መለስተኛ ደረጃ ትምህርት ቤት ልዩ ፍላጎት የሚሹ ተማሪዎችን በብዛት ያስተምራል። መስማት የተሳናቸው ተማሪዎች ከአራተኛ ክፍል በኋላ እንደሚያቋርጡ የሚናገሩት ርዕሰ መምህሯ ወይዘሮ የርባለም ናቸው። ልዩ ድጋፍ ቢደረግላቸው ግን ትልቅ ደረጃ መድረስ የሚችሉ ናቸው ብለዋል። መንግስት የመምህር ብዛትን ጨምሮላቸው ሁሉን የሳብጀክት አይነቶች እንዲማሩና ወደፊት የራሳቸውን ከፍተኛ ደረጃ እንደሚደርሱ ማሳያ ብዙ መምህራን አሉ። በዚህ ሁሉ የያዙ አሉ። እነዚህም ይደርሳሉ ተብሎ ታስቦ መንግስት ትኩረት ሰጥቶ ለእነሱ ማለት ነው። የሚያቋርጡ ብዙ ተማሪዎች አሉ ነው ያ። በዚህ በመማር ማስተማሩ ብቻ ሳይሆን የሚያግዛቸው የሚረዳቸው ሲያጡ ወደ ቀን ስራ ሁሉ የሚገቡበት አጋጣሚ ያለ ነው የሚሉኝ እነሱ። ስለዚህ የሚያግዛቸው ስለሚያጡ ማለት በምልክት ቋንቋ ተምሮ በዚሁ ትምህርት ቤት መምህር የሆነው አለ የችግሩን ስፋት መመልከቱን ይናገራል። በዚህ ጊዜ በመሰለፍ ጊዜ ብዙ ውጣ ውረድና ፈተናዎች አሳልፈው እዚህ ላይ ደርሶ ነው ማለት ይቻላል። የምትል ቋንቋ ነው እራችሁ የምትል ቋንቋ ስላላችሁ በምትል ቋንቋ እናስተምራችሁ

ሰይሰሙ ምስመት ላይ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ምክትል ኮሚሽነር ካሳ አበባው የአካል ጉዳተኞች የስራ ስምሪት መብትን የሚመለከተው መመሪያ አስራ ሁለት ክፍተት እንዳለበት ገልጸው በመሰረታዊ የአገልግሎት ሰጪ ተቋማት ላይ በምልክት ቋንቋ የሰለጠነ አስተርጓሚ ከመቅጠር አኳያ ሕግ እንዲወጣለት እየሰራን ነው ብለዋል። የተለያየ አካል ጉዳት አለ። አንዱና በግልጽም የሚታወቀው አሁን ያነሳሽው ጉዳይ ነው። ሙሉ በሙሉ መስማት የተሳመችው የነሱ አለ። እነሱ ላይ አሁን የተነሳው እንደተባለው ትልቅ ኢሹ ነው። ለእነዚህኞቹ ለአይነ ስውራን ረቂቅ አናባቢ እንደተቀጠረ ሁሉ በተለይ ሰፊ ማህበራዊ አገልግሎት በሚያገኙበት ተቋማት ውስጥ ሪል ችግራል እኛም እና ወደፊት ታስቦ መሰራት የሚገባበት ነው። እስካሁን በዚህኛው በወጣው መመሪያችን ላይ ገበርን አልተደረገም። አሁን ቀጣይ በሚወጣው ላይ ግን ሴቶችና ሕጻናት ማህበራዊ ጉዳይ ተቋም ጋር እየተነጋገርን ነው። በአዲስ ማዘጋጀት የሚገባን እስካሁን ያልፈታ ናቸው። መመሪያውም ያልፈታቸው የአካል ጉዳት የአካል ጉዳተኞች ማስተናገድ ያለብን አንዳንድ በመመሪያ መካተት ያለባቸው ነገሮች አሉ። እሱንን ለማካተት እንግዲህ ወደፊት እናወጣለን ብለን መያዝ ነው። እስካሁን ባለው ሁኔታ ግን በዚህ ደረጃ አልተቀመጠም። ጉዳዩ ግን ያሳምናል። የአማራ ክልል ትምህርት ቢሮ በበኩሉ በአስር የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጠኑ ባለሙያዎችን በስፋት እያሰለጠነ መሆኑን በቢሮ የልዩ ፍላጎትና የአካቶ ትምህርት ባለሙያ ወይዘሮ ስንታየው ምሩ ገልጸዋል። የአማራ ክልል መስማት የተሳናቸው ማህበር ፕሬዚዳንት አቶ አማረ ያዜ እንዳሉት በአማራ ክልል ስምንት ሺ ያህል መስማት የተሳናቸው ወገኖች አሉ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። ማራኪ ግርማ በአዲስ አበባ ዩኒቨርሲቲ አለ ፈለገ ሰላም የስነ ጥበብ ትምህርት ቤት የሁለተኛ ዓመት ተማሪ ነው። ማራኪ በግራፊክስ ጥበብ ስራዎቹ ለየት ያሉ ባህላዊና በቀለም ያሸበረቁ ስራዎችን በመስራት የራሱን ልዩ ቀለም ይዞ በመውጣት ላይ ያለ ታዳጊ ነው። በምሽቱም እንግዳ አድርገነዋል። በቀጥታ ወደ እሱ ነው የምናልፈው። ራሱን ከሚያስተዋውቅበት ቆይታችን ይጀምራል። ስሜ ማራኪ ግርማ ይባላል። የምሰራው ዲጂታል አርቲስት እና ትራዲሽናል ፔንቲንግ ላይ ነው የምሰራው። ከረንትሊ የአዲስ አበባ ዩኒቨርሲቲ እየተማርኩ ነው። ፋይን አርት ፕሪንት ሜኪንግ እየተማርኩ ነው አለል በሌላ ስሙ ሚዲንግ ማለት እንደ ፔንቲንግ ሆኖ ግን የሚለየው ብዙ አይነት ሚዲየሞች ተጠቅሞ አርት ክሬት ማድረግ ፎርም ኦፍ አርት ነው። እንዴት ወደ ስዕል ጥበብ ወይም ደግሞ ወደ ግራፊክሱ እንዴት ልትመጣ ቻልክ? ከልጅነት ጀምሮ እኔ ጎረቤቶቼ ሰዓሊዎች ነበሩ፣ እዛው አለል የተመረቁ እና ከልጅነት የእነሱ እንትን አደረብኝ እና ከልጅነት ጀምሮ ያው እንደ ማንኛውም ለመስቀልም ሆነ እንዲሁ ለቤተሰብ ምናምን ስል ነበር ከዛ ያው ኢትዮጵያ ውስጥ ትራዲሽናል ወይም ይሄ ባህላዊ ፔንቲንግ በቀለም መሳል አክሰሰሪ ምናምን ስለማይመች ሀሳቦችን ለመግለጽ ዲጂታል ፎርሙን ወይ ዲጂታል አይነቱን የሞከርኩት ሀሳቦችን በዛ መንገድ መግለጽ ጀመርኩ። እዛ ነው ወደ ዲጂታል የገባሁት። አብዛኞቹ ስራዎችህ እንግዲህ በጣም ቀለም የበዛባቸው ከባህላዊ የኢትዮጵያ ስነ ልቦና ወይም ደግሞ ከመንፈሳዊ ነገር ጋር የተያያዝ ነገር ያላቸው በመታየት ብቻ ተለይተው ይሄ የእሱ ስራ ነው የሚል አይነት ቅርጽ ይዘው የሚወጡ ናቸውእና ለየት ብለህ መውጣት ችለሃል። ታይቶ ይሄ የእሱ ስራ ነው ለማለት በሚቀል አይነት ዘይቤ ይፈጥረሃል እና እንዴት ነው ወደዚህ አይነት የአሳሳል ወይም የንድፍ እና የቀለም መረጣ የገባኸው? ጥሩ ጥያቄ ነው። ያው እንደ ማንኛውም ሰው መጀመሪያ ወደ አርት ፎርም ሲገባ ብሎታውን ለመቻልና ሀሳብ ለመግለጽ ነው። ከዛ ቀስ በቀስ አይነት የራስ አይነት አይዴንቲቲ ይሉታል ፈረንጆች ማንነት የስዕል ማንነት የጥበብ ማንነትን ለማግኘት ታይም ፈጅቷል። የሆነ ከሚመቸኝ አይነት ነገር እኔም ከሚሰበኝ አይነት ነገር በብዙ አመት ያመጣሁት ነገር ነው እና ያው ኢትዮጵያም ካልቸር የኢትዮጵያም ካልቸር በጣም እንደሚታወቀው በጣም ሀይለኛ ደማቅ ከለሮች፣ እና በቴክኒካል እንትኑ ደግሞ ፕራይመሪ ይሄ ጠንከር ያሉ ደማቅ ከለሮችን ይጠቀማል እና በመንፈሳዊውም አም ኦርቶዶክስ ተዋህዶ አሳሳል ቤተክርስቲያኖቹ ላይ ቤተክነቶች ላይ የሚታየው ስዕል ጋባዥ ነው ለአይን እና ያው የሀገርም ኢንፍሉዌንስ የሀገርም ነገር እንትን ብሎብኝ ነው ወደዛ የገባውበት ነገር እና ያው በክርስትናም ወር በኦርቶዶክስ ስፔሲፊክሊ ቤተሰቦቼ ስለነበሩ ያው በዛ ስላደግኩ ያንንም ለመስራት ይገፋፋኝ ነበር በጣም። መንፈሳዊ ሳይድ ይገፋፋ የነበረ ሀሳቦች ከዛ ሀሳብ ለመውሰድ ማለት ነው። አንተ ስራዎችን ማቅረብ ከጀመርክ ምን ያህል ጊዜ የሆነ ስኬት ናቸው ስ የምትላቸው ነገሮች ምንድን ናቸው? ስራዊን ያው ማቅረብ የጀመርኩት አሁን ሶሻል ሚዲያ ማለት ይሄ ኢንስታግራም ወር ፌስቡክ እኔ ከከፈትኳቸው ቀኖች ጀምሮ ነው ኤግዛክት ትክክለኛ ቁጥሩን ባላውቀውም ከአምስት ዓመት በፊት ስድስት ዓመት አካባቢ ላይ ነው ለህብረተሰብ ማቅረብ የጀመርኩት እና የነበረኝም አማራጭ በሱ በሶሻል ሚዲያው በኩል ነበር እና በዛ ዙሪያ ላይ ነበር እያቀረብኩ የነበርኩት። እና ትኬት ብዬ የማስበው ነገር መጀመሪያ ሁሌም አብቴ ላይ እውነት አዘል ቢሆን ብዬ የማስባቸውን ነገሮች ናቸው፣ መሳል የምፈልገው ወይም መግለጽ የምፈልገው እና እውነት መስሎ ካልታየኝ ካላመንኩበት ሀሳቡ ላይ የመሳል እንትኔ ብዙ አይደለም። ያው በስዕል ዙሪያ ላይ እያደግኩ ስመጣ ይህንን አስተሳሰብ በማዳበሬ ለኔ አንድ ስኬት ነው ብዬ አስባለሁ። እንደዚህ አይነት አርቲስቶኝ በመገኘት ማለት ነው። ሁለተኛ ነገር ደግሞ ብዙ አይነት ሰዎች የሰራሁላችሁ ሰዎች ቡክ ከቨር፣ አሁን በጣም የማከብረው ዲያቆን ሆኖክ የሚባለ ሰባኪ ያለ ኦር ፒቸር ለሱ ቡክ ከቨር ሰርቼ እለታለሁ እና በጣም ትልቅ ስኬት የምለው ጊዜ ነው ከብዙ እንትኖቼ ማለት ነው እና ስልህን የሚያይ ሰው ደግሞ አርቲፊሻል ኢንቴሊጀንስ ወይም ኤአይ ተብሎ የሚሳሉት ስዕሎች ጋር የመመሳሰል ነገር አለው እሱን ጥበብ እንዴት ነው ሞክረኸዋል ወይም ከዛ ጋር የማቀናጀት ሀሳብ አለ እንዴት ታየዋለህ እስቲ እሱን ነገር ነገር ይህን ጥያቄ ከዚህ በፊትም ቅርብ ጓደኛ ጠይቃኝ ነበር ና ሞክሬዋለሁ ኤአይ በጣም ሀይለኛ ና ጠቃሚም እንደሆነ ተረድቻለሁ። እናም እንደዛም ሆኖ ምንም ሀይለኛ የሆነ ነገር ጉዳት ይኖረዋል ብዬ አስባለሁ። እንደ ምንም ሀይለኛ ነገር ፈጠርሁልኝ ጉዳት ይኖረዋል ብዬ እንትንላለሁ እና በዛ ዙሪያ እንዲሁም አንድ ስራ ሰርቼ ነበር እና ኤአይ ላይ ያተኮረ ነገር ማለት ነው። እና ጠቃሚ መሳሪያ እንደመሆኑ ጉዳቱንም ማሰብ አለብን ብዬ አስባለሁ። እስከ መጨረሻው ይቅር ይቅር አልልም፣ ግን ስንጠቀመው እኛ እንዳይጠቀመን ማሰብ አለብን እያስባለሁ። አሁን ቴክኖሎጂ ከተባለ እኛንም የሆነ እስከ መጠቀም እየደረሰ ነው አሁን ባለንበት ጊዜ ላይ እና ያው ሁለት አይነት ሀሳብ ነው ያለኝ በዚህ ዙሪያ። እና አሁን ዲፕ ሴት የሚባል አለ የአይ ፎርሞፍ አርት ሆኖ በጣም ኢስትሪ ሊያበላሽ የሚችል አይነት የሆነ ነገር ሀብትን አድርጎ ከብዙ አመት በኋላ ብዙ አይነት የእሱ ቪዲዮዎች ቢኖሩ ሰዎች እንዳይረዱት የማድረግ ሚስሊድ ሊያደርግ ይችላል ሂስትሪን እና፣ በዛ በዛ ዙሪያ በጣም ኮሸስ መሆን አለብን ኦር ማሰብ አለብን ከመስራታችን በፊት ብዬ አስባለሁ። ጥቂት አንድ ሁለት ካየኋቸው ስራዎችህን ደግሞ አንስቼ ልጠይቅህ። ለምሳሌ ረሀብን አስተምራችኋለሁ የሚል አንድ ህፃን ልጅ ያለበት የሞተች ንብ ያለችበት ግን ደግሞ ከንብ ውስጥ ማር የሚፈስበት ልጅ ሰርተሃል። ምንድን ነው የዚህ ስዕል መልእክቱ? ሀሳቡ ምን ነበረ? ይህ መልእክቱ እኛ ልጆቻችን ልጅ ቤተሰቦቻችን ወይም እኛም ቤተሰብ ስንሆን ስንፍናን የማስተማር ነገር አለ ብዬ አስባለሁ። እና ስንፍናን እንዳይማሩ ማሩ ማለት ጣፋጭ ነገር ነው። ሀሳቡ ሲጣፍጥ ነገር እና ሲጣፍጥ የሆነ ነገር የመምረሩ ነገር አለ እና ከአንድን ነገር ከመምረሩ በፊት ማሳየት ይሄ ረሀብን ማሳየት አለብን። የሆነ የአንድን ነገር መጣፈጥን እንድናመሰግንም ይጠቅማችኋል ተብሎ የሚደረግ ነገር ወር ለእኛ የሚደረግ ነገር ያው እኛም ልጅ እንደመሆናችን የሚደረግ ነገር ሊጎዳ ይችላል ብሎ መታሰብ አለበት እና ሳህኑ መሰበሩ የሚያሳየው ልጆች ታታሪነትን እኛ ሰዎች ሲማር እንሰንፋለን ከሆነ ከሆነ ሰዓት በኋላ ና መታተርን እንድናይ ትንሽ መከራን ማየት አለብን ፈልገነው ባይሆንም አንድን ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አምናለሁ ፍሪደም የሚገኘው ብዬ ማስበው ሲቆጠብ ነው እና ልጆቻችንን ስናሳድግ በምግብ አኳያ ራሱ ልጆች በጣም አሁን ውጭ ሀገርም ሲታይ ውሸት ብዙ አይነት በሽታ ያጠቃቸዋል። እና ሊትራሊ ራሱ ከተወሰደ ነገሩ ልጆች ይጎዳሉ። ፓረንታቸው፣ ቤተሰቦቻቸው ከሚያሳዩቸው ነገር እና ከዛ አኳያ ነው ተመስርቼ ይሳሉ። እዛ ስዕል ላይ ንብ አለች እና ያሳየው ይሄ አለበገርነት፣ ስራ ታታሪነት ነው የምታሳየው ሲምቦሏ ማለት ነው። ወይም ማለት ስንፍና እያጠቃን ነው አይነት ነገር ነው እና እንደ ንብ እንጠንክር፣ ንብን አንግደላት አይነት ነገር ነው ሀሳቡ። እሺ ስራዎችህን እንግዲህ በቀጣይ በምን አይነት መልኩ ነው ሰዎች እንዲያገኟቸው ለማድረግ ያሰብከው? ምን ታስባለህ? ህልምህ ምንድን ነው? ውጪ ከዚህ በኋላ አሁን አንድ እያዘጋጀው ያሰብኩት አንድ ሶሎ ኤግዚቢሽን ር የግል ኤግዚቢሽን ለማዘጋጀት አስቤ ያለሁ እና እንደ አሁኑ ዲጂታል ብቻ አይደለም የሆነው ማህበራዊ ገርጽ ላይ እንዳለው ዲጂታል ብቻ ሳይሆን ሰዎች ፊዚካሊ መጥተው ትራዲሽናል ሆነ በኦይል ቀለም የሚሰራ ኢንስታሌሽን የሚባል አይነት አለ። ስሪዲ ሆኖ ሰዎች ራሳቸው ገብተው ኢንተራክት የሚያደርጉበት አይነት ፎርም ኦፍ አርት ነው እና እነዛ ለመምጣት አስቤያለሁ እና ማስተላለፍ ንፈልገው በአርት ዙሪያ የእኔ አርት እንዲያስተላለፍ ንፈልገው እውነትን ነው ዙሪያ ላይ ነው ስራዎችን እንዲያጠነጡ ነው ሞክረው እ እሺ እሺ። ቴንክዩ በጣም ማራኪ ቴንክዩ። የዓለም ዋንጫ 2022 እንግዲህ የመጪው የፊታችን እሁድ ይጀምራል። የዘንድሮ የ2022 የዓለም ዋንጫ አዘጋጅ የሆነችው ካታር በመቶ ሺዎች የሚቆጠሩ የዓለም ዋንጫ እንግዶችን መቀበሏን ጀምራለች። በዓለም ዙሪያ በስፖርት አፍቃሪያን ዘንድ በጉጉት የሚጠበቀው ይሄ የዓለም ዋንጫን በተመለከተ የተለያዩ መረጃዎችን ያቀብለን ዘንድ ሀብታሙ ስዩም እዚህ ስቱዲዮ ተገኝቷል። ሀብታሙ እንዴት አመሸ? እንዴት አመሸ ሸደን እንኳን እዚህ ተገኘ። በስቱዲዮያችን ውስጥ እንግዳ ሆነን የመጣ በጣም አመሰግናለሁ። እንግዳ ስላደረች በገዛ ቤታችን እንግ አደረች። በእርግጥ ከኮቪድ በኋላ ይሄ የመጀመሪያ ጊዜያችን ነው። ከዚህ ቀደም ከኮቪድ በፊት ሰብሰብ ብለን እኔ፣ አንተ፣ ጽዮን ግርማን በመሆን ስቱዲዮስ ገብተን መርሃ ግብሮችን መራ ነበረ። አሁን እንግዲህ የኮቪድ ሁኔታዎች እየላሉ ስለመጡ ነው እዚህ የተገናኘ ነው። በጣም ደስ ብሎኛል። ዛሬ እንግዲህ በመጀመሪያ ስለ ኳታር የዓለም ዋንጫ ነው የምናወራው እና በመጀመሪያ የኳታር የዘንድሮ የዓለም ዋንጫ እንድታዘጋጅ እንዴት ተመረጠች? የዘንድሮን የዓለም ዋንጫስ ልዩ የሚያደርጉት ነገሮች ምንድን ናቸው? አመሰግናለሁ። ኤደን እንደምታውቂው ዓለም አቀፉ የእግር ኳስ ፌዴሬሽን አቅም አለኝ እንደዚህ ያለውን ውድድር ማዘጋጀት አቅማለኝ የሚሉ ሀገራትን ያወዳድራል። አቅማቸውን ካየ በኋላ እጣ እንዲወጣ ይደረጋል። በዛ እጣ መሰረት በ2010 የጎርጎሳውያኑ ዘመን ላይ ካታር ይህንን ጨዋታ አለም አቀፍ የስፖርት መድረክ እንድታዘጋጅ ተመርጣለች። በወቅቱ ከዩናይትድ ስቴትስ፣ ጃፓን፣ ደቡብ ኮሪያ ና አውስትራሊያ ጋር ነበር የተፎካከረችው በስተመጨረሻ እንግዲህ ይህንን የማዘጋጀት እድሉን አግኝታ ከፍተኛ ደስታ ተፈጥሮ ነበረ በኳታር። በዛ መሰረት ነው ለዚህ ውድድር አዘጋጅነት የተመረጠችው። የዘንድሮው የተለያዩ ነገሮች አሉት። ልዩ ነገሩ የመጀመሪያው በመካከለኛው ምስራቅ ታሪክ ለመጀመሪያ ጊዜ የተደረገ የዓለም ዋንጫ ነው። እዛ አካባቢ የተዘጋጀ እንደውም ብዙ ጊዜም ሲሳተፉም አይታዩም። እዛ አካባቢ ያሉ ሀገራት ዓለም ዋንጫ ላይ ያላቸው ተሳትፎ አነስተኛ ነው እምብዛም እንደሆነ ይነገራል። በአዘጋጅነት ደግሞ በዓለም ዋንጫ እንግዲህ አሁን ከ1930 ዓ ምት ነው የተጀመረው በጎርጎሳውያኑ ዘመን በ92 ዓመት ውስጥ ለመጀመሪያ ጊዜ ነው መካከለኛው ምስራቅ ቀጠና ይህንን ጨዋታ ያስተናግደው ካታር ይህንን አዘጋጅ መሆኗ የመጀመሪያው ልዩ ነገር ነው። ሁለተኛ በክረምት የሚደረግ የመጀመሪያው የዓለም ዋንጫ ነው። ይሄ የሆነበት ምክንያት ያው ካታር እንደምታውቂያት እጅግ ሞቃታማ ከሚባሉ የዓለማችን ሀገራት መካከል አንዷ ናት። በበጋው ወር እንደዚህ ያለውን ውድድር ማደረግ የማይታሰብ ነው። ምክንያቱም ወበቁ አለ። በወበቅ ደግሞ ስፖርታዊ ክንውኖቹን ማከናወን እጅግ ከባድ ስለሆነ በክረምት እንዲደረግ ተደርጓል ማለት ነው። ይህን እንዲሳካም ደግሞ ካታር ወደ ስምንት አዳዲስ ስታዲየሞችን አስገንብታለች። ማስገንባት ብቻ ሳይሆን ደግሞ ማቀዝቀዣ የተገጠመላቸው ማቀዝቀዣ ስርዓት እንዲኖራቸው ለኳታር ነው እንጂ ክረምት ነው ለሌላው ወበቃ ነው። ሆኖም ግን ቢያንስ ጨዋታዎቹ እንዲከናወኑ የሚያደርግ የሙቀት መጠን አለ። ይሄ ነው ሁለተኛው ነገር። ሶስተኛው ለመጀመሪያ ጊዜ በዓለም ዋንጫ ታሪክ ሴቶች በዋና ዳኝነትና በረዳት ዳኝነት የሚሳተፉበት የዓለም ዋንጫ ነው። ይህንን በተመለከተው ወደ ኋላ ላይ ስለ ሴቶች ተሳትፎ እናወራለን። ስለዚህ ከነዚህ ነገሮች አንጻር ነው ልዩ የሆነው። አንድን ጨምር ከተባለ የሩሲያና የዩክሬን ጦርነት አለ፣ የኮቪድ-19 ዓለም ላይ የፈጠረውም ጫና አለ። ከዛ በኋላ የተደረገ የመጀመሪያው የዓለም ዋንጫ መሆኑም ልዩ አድርገዋል። ሩሲያ መታገዷም እንዳለ ሆኖ ማለት ነው። ሌላው እንግዲህ የኳታር የዓለም ዋንጫ ሲነሳ በጣም ውዝግቦች ያልተለዩት እንደሆነም ይነገራል። በተለይ ደግሞ አዘጋጅ ሀገሯ ኳታር ላይ እጅግ ብዙ ትችቶች ተነስተዋል። እና እስቲ እነዚህ ነገሮች ምንድን ናቸው? ምንጫቸው ምንድን ነው? ትንሽ ጠቀስ ጠቀስ አድርግልን። እንግዲህ ቀደም ብለን እንዳወራ ነው ካታር ይህንን ውድድር እንድታዘጋጅ ከተመረጠች በኋላ ልዩ የሆኑ ስታዲየሞችን ለማስገንባት ተንቀሳቅሳለች። ወደ 220 ቢሊዮን ዶላር ነው ያወጣችው ስምንት አዳዲስ ስታዲየሞችን ያስገነባችው። እነዚህን ስታዲየሞች የገነቡ ሰራተኞች ግን ሰብዓዊ መብታቸው የተከበረ አልነበረም፣ የሚያስፈልጋቸው እንክብካቤና ድጋፍ አልተደረገላቸውም በሚል ዓለም አቀፍ የመብት ተሟጋቾች ቅሬታ ሲያቀርቡ ነበረ። ከዛ ጋር በተገናኘ ደግሞ ወደ በሺዎች የሚቆጠሩ ሰራተኞች ለሞት ተዳርገዋል። በዚህ ምክንያት ካታር አወዛጋቢና አጨቃጫቂ ሁኔታ ውስጥ ገብታለች ማለት ነው። ካሳ መክፈል አለባት የሚሉ ጥያቄዎችም አሉ። ከእሱ ጋር በተገናኘን የመጀመሪያው ውዝግብ ማለት ነው። ሁለተኛው ደግሞ የካታር ማህበረሰብ ከሞላ ጎደል ወግ አጥባቂ የሚባል ህግ ያለበት ሀገር ነው። በሌሎች ሀገር ውስጥ ያሉ እንዲሁ በተለምዶ የሚደረጉ ነገሮች ካታር ውስጥ ደግሞ በህጉ የተገደቡ ናቸው። ሌላ ሌላውን ትተን አንዱን ብናነሳው መጠጥ ነው መጠጥ በስቴዲየም ውስጥ ሙሉ በሙሉ ተገድቧል፣ ወይንም ደግሞ መጠጣት ተከልክሏል። የአልኮል መጠጦች ማለት ነው። ሌሎች ቦታዎችም ከባድ ክልክል ስላለ በርካታ ሰው ደግሞ ወደ እነዚህ ውድድሮች መሳተፍ የሚፈልገው የመዝናናት መንፈስን ተከትሎ ነው። ከዛ ጋር በተገናኘ ይሄኛው አወዛጋቢና አጨቃጫቂ ሆኗል እና ሁለቱን ነገሮች ማንሳት እንችላለን። ከቱሪዝም አኳያም ካየ ነው ምናልባት አዋጭ ላይ ሆን ይችላል። ኳታር እስላማዊ ሀገር ናት። በዛ መሰረት ሀራም ተብሎ የሚበየኑ ብዙ ነገሮች አሉ። የአሳማ ስጋ መብላት ሀገሪቱ ውስጥ እንዲበላ አልፈቀደችም። ከተለያየ የዓለም ክፍል የሚመጡ በተለይ ከአውሮፓ ክፍል የሚወጡ ደግሞ በጣም እለት ለት ከሚ የሚመገቡት እንደ ጣሊያን ያሉ ሀገራት እለት እለት ከሚመገቡት ነገር መካከል ነው። እና ከቱሪዝም አኳያም ይሄም በራሱ ተግዳሮት የሚደቅና የሚያከራክር ነገር ይሆናል። እስቲ እንግዲህ ደግሞ ወደ ውድድሩ እንለፍና ስንት ሀገራቶች ናቸው ዘንድሮ የሚወዳደሩት? የአሸናፊዎች ሽልማት ምንድን ነው? ዘንድሮ 32 ሀገራት ናቸው የሚወዳደሩት ከሞላ ጎደል ሁሉንም አህጉሮች የሚወክሉ ሀገራት ናቸው የሚወዳደሩት። አፍሪካ አምስት ሀገራት ይወዳደራሉ። እኛ እንግዲህ የአፍሪካ አህጉር ጉዳይ ስለሚያመለከተን ብዬ ነው። ዘንድሮ ካሜሩን፣ ሴኔጋል፣ ቱኒዚያ፣ ሞሮኮ እና ጋና ናቸው የሚሳተፉት። አሸናፊው በአጠቃላይ የሽልማቱ መጠን ወደ አራት መቶ ሀያ ሚሊዮን ዶላር አካባቢ ነው። ነገር ግን የሚያሸንፈው ቡድን ወደ 42 ሚሊዮን ዶላር ነው የሚሸለመው። ከዛ በኋላ ደግሞ እንደሚታወቀው ትልቅ ክብር የሚሰጠው ዋንጫ አለ። የዓለም ዋንጫ ልዩ ቅርጽ ያለው እሱም መያዝ ደግሞ በዓለም የስፖርት ታሪክ ውስጥም ከፍተኛ ቦታ የሚያሰጥ ስለሆነ እሱም እንደ ሽልማት አለ። ሌሎች በየደረጃዎች የሚሰጡ ለኮከብ ጎል አግቢና ተጫዋቾች የሚሰጡ ሽልማቶች ተዳምረው ዘንድሮ የኳታሩ ውድድር ሞቅ ያለ ሽልማት ያለበት እንደሆነ ነው የሰማ ነው። እውነት ነው። ምናልባት ደግሞ የስፖርት ውድድሮችን በዚህ ወቅት የተለመዱ ናቸው። ግን እንደው የራስህን ግምት ባንወራረድም የራስህን ግምት ልጠይቅ። የዘንድሮን የዓለም ዋንጫ ማንም ይወስዱ ይመስልሃል? የእኔ ውድድር የእኔ ከብቃት ሳይሆን ከምኞት አንጻር ቢሆን ቢታይልኝ ይሻለኛል። ባለፉት እንግዲህ አሁን ዘጠና ሁለተኛ ዓመቱን ይዟል የዓለም ዋንጫ ለሀያ ሁለተኛ ጊዜ ነው የሚደረገው። በዚህ ውስጥ ከሩብ ፍጻሜ የተሻገረ የአፍሪካ ሀገር ወይም ወኪል የለም። ምናልባት ዘንድሮ ላይ እንደ ምኞቱ ነው ከአፍሪካ ሀገራት መካከል አንዱ ቢያሸንፍ ታሪክን ለመቀየር ያክል መልካም ነው ብዬ አስባለሁ፣ እመኛለሁ ምናልባት እነ ne Senegal'im. ሴኔጋል ለዚህ ክብር ልትበቃ ትችላለች ብዬ አስብ። እሺ እንግዲህ ከማጠቃላችሁ በፊት ሰአታችንም እየተጠናቀቀ ስለሆነ በዚህ ውድድር ላይ ሴቶች ለየት ያለ ሚና አላቸው ብለናል፣ ወደ በኋላ ላይ እንመለሳለን ብለህ ነበር። ምን አይነት ሚና ነው ያገኙት? እስኪ ዘንድሮ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ስድስት ሴቶች በዋና ዳኝነትና በረዳት ዳኝነት ያገለግላሉ፣ ውድድሮችን ይመራሉ። እነዚህ ዳኞች ስቴቫኒ ፍራንፖርት ከፈረንሳይ፣ ሳሊማ ሞካሳንጋ ከሩዋንዳ ና ያሺሚ ያማሻ ዳታ ከጃፓን በዋና ደኝነት ሲያገለግሉ ኒዌዛ ባክ ከብራዚል፣ ካረን ዲያዝ ከሜክሲኮ ና ካትሪን ነስሬቲ ከዩናይትድ ስቴትስ ረዳት ዳኛ ሆነው በአለም ዋንጫ ታሪክ ታሪክ ላይ ስማቸውን ያስመዘግባሉ ተብሎ ይጠበቃል። ሄደ መልካም እንግዲህ አጠር ያለ አንድ እስቲ አዝናኝ መረጃ ቀብለና እናጠናቅ። አዝናኙን ያገኘት ነገር በየአመቱ የአለም ዋንጫ በየአራት አመቱ ሲካሄድ የሚ ውድድሩ የሚቀርቡ ኳሶች ስያሜ ይሰጣቸዋል፣ እና የዘንድሮም ስያሜ ያለው አልረሃላ ይሰኛል። የአዲዳስ ተቋም ነው የሰራው ይህንን ኳስ። ትርጉሙ ደግሞ በአረብኛ ጉዞ፣ ፍኖት፣ መንገድ እንደማለት ነው። ሁለተኛው ነገር ኦፊሳላዊ ሙዚቃ ይዘጋጃል በየአራት ዓመቱ የምናስታውሳቸው ሙዚቃዎች አሉ። ከዚህ በፊት በተደረጉ ውድድሮች አነ ኬነን ነ አርኬሊ በርካታ የማይረሱ ሙዚቃዎች አሉ። ዘንድሮም እንግዲህ ብዙ ደምቆ አልተሰማ ይሆናል እንጂ ሙዚቃ ተዘጋጅተዋል። የሙዚቃው መጠሪያ ሀያ ሀያ ይሰኛል። ተጫዋቾቹ ደግሞ ትሬኒዳድ ካርዶና ከዩናይትድ ስቴትስ፣ ዴቪዶ ከናይጄሪያ እንዲሁም ደግሞ አይሻ የተባለች ደግሞ የካታር ሙዚቀኛ ተሳትፎበታል፣ ማለት ነው። እና እነዚህ ትንሽ አዝናኝ ነው አግኝቸዋለሁ። ሀብታሙ እንግዲህ በተመልሰህ ትመጣለህ። ይሄ ነገር ቀጣይ ነው የሚሆነው በየጊዜው መረጃዎችን ታቀብለናለ። ዛሬ ግን እዚህ ስቱዲዮ ስለተገኘ እጅግ አብዝቼ አመሰግናለሁ። ተመልካቾቻችን ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። ተመልካቾቻችን የጋቢና ቤ መሰናዶ ይቀጥላል። ስናቀብላችሁ የቆየ ነው የዓለም ዋንጫ የ2022 መረጃዎችን ነበር። በቀጣይም የምንቀጥልበት ይሆናል። አሁን ሙዚቃ ሰምተን እንመለስ። የተከበራችሁ አድማጭ ተመልካቾቻችን የአርብ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ሳስተናግዳችሁ የምሽት ኤደን ገረመው ነበርኩ። ኤልያስ አስማረም በድምፅና በምስል ምህንድስና ነው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብሮ ነበረ። እንግዲህ የዛሬውን መሰናዷችን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቢያምሃሪክ ላይ ለጋቢና ቢ እያላችሁ አድርሱን። ሰኞ እንገናኝ። በነገው ምሽትም ደግሞ በመዝናኛ መርሃ ግብር እንጠብቃችኋለን። ደና ደርሱ። Can we to